the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ዛሬ ቅዳሜ ነሐሴ 13 ቀን 2009 ዓ.ም ምሽት ነው። ሰለሞን ክፍሌ በማስተናገድ አብድራቸው አመሻለሁ። ንጉሡ ታምሬ ፕሮግራሙን ይመራል። ሰፋ ያለውን ጊዜ የሚወስደው የውይይት ፕሮግራም ነው። ከዚያም የሙዚቃ ቃና ቀሪውን ጊዜ ተረክቦ እስከ ማጠቃለያ ዜናው እያዝናና ያማሸናል። መልካም ምሽት እመኛለሁ። በቅድሚያ የዕለቱን ዜናዎች እናሰማለን። እንደምን አመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳኒ ፈሳየ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታን ውስጥ ለ16 ዓመታት ያህል ሲካሄድ የቆየውን ጦርነት በሚመለከት ምን መደረግ እንዳለበት አስተዳደሬ ውሳኔ ላይ ደርሷል ይላሉ። ፕሬዚዳንቱና የብሔራዊ ጸጥታ ቡድናቸው ካምፕ ዴቪድ ላይ ተገናኝተው በተነጋገሩ ማግስት፣ ካምፕ ዴቪድ ላይ ችሎታ ካላቸው ጄኔራሎችና ወታደራዊ መሪዎች ጋር ጠቃሚ ውሳኔ አሳልፈናል፣ አፍጋኒስታን በመሳሰሉት ጉዳዮች ላይ ውሳኔዎች ተወስደዋል ሲሉ በትዊተር አስታውቀዋል። የዋይት ሀውስ ቃል አቀባይ ሴራ ሃኬቤ ሳንደርስ አዲሱ ስትራቴጂ በደቡብ እስያው ክልል የአሜሪካን ጥቅም ያስጠብቃል፣ ዝርዝሩ ለወደፊት ይገለጻል ሲሉ ትላንት ተናግረዋል። የስፓኝና የፈረንሳይ ፖሊሶች ባለፈው ሐሙስ በስፓኝ ባርሴሎና ከተፈጸመው አሸባሪ ጥቃት ጋር በተያያዘ የሚጠረጠረውን የ22 ዓመት ወጣት ሞሮካዊን እየፈለጉ ናቸው። ፖሊሶች ዮኑስ አቡ ያኩብ በ12 ጁሃዳውያን አባላት ያሉት የሽብር ህዋስ መሪ ነው ብለው ያምናሉ። ትልቅ መኪናን እላያቸው ላይ ነድቶ የ13 ሰዎች ህይወትን አጥፍቶ ከ130 ሰዎች በላይ ላቆሰሉ የሽብር ጥቃት ተጠያቂው ይኸው ህዋስ ነው ይላሉ ፖሊሶች። ዮኑስ አቡ ያኩብ ገና አልተያዘም። ይሁንና የስፓኝ የአገር ውስጥ አስተዳደር ሚኒስትር ሁዋን ኢግናሲዮ ዞይዶ የአሸባሪዎች ህዋስ ፈርሷል ብለዋል። ከአባላቱ አምስቱ በፖሊሶች ተገድለዋል። አራቱ በፖሊስ ቁጥጥር ስር ናቸው። ቢያንስ ሁለት ሌሎች አባላቱ ደግሞ በያዝነው ሳምንት በፍንዳታ ሞተዋል። አራቱ በፖሊስ የተያዙት ጁሃዳውያን ከ21 እስከ 34 ዓመት ዕድሜ ክልል ሲሆኑ ሶስቱ ሞሮካውያን፣ አንዱ ደግሞ እስፓኛዊ ናቸው። ፖሊሶች እንደሚሉት ጅሃዳውያኑ የሚጠቀሙበት የተባለው መኖሪያ ቤት ሳይታሰብ በድንገት በመፈንዳቱ ምክንያት ተሰናከለባቸው እንጂ ከዚህ የሰፋ የማጥቃት እቅድ ሳይኖራቸው አልቀረም። የቀድሞው ዋናው የዋይት ሀውስ ስትራቴጂ አውጪ ስቲቭ ባነን ወደ ብራይትስበርት የዜና ስርጭት ከተመለሱ በኋላ ለፕሬዚዳንት ዶናልድ ትራምፕ እታገላለሁ ብለዋል። ባነን ይህን ያሉት ከዋይት ሀውሱ ስራቸው እንደሚወጡ ከተሰማ በኋላ ከብሉምበርግ ኒውስ ጋር ባደረጉት ቃለ መጠይቅ ነው። የሆነ ውዥንብር ካለ ግልጽ ለማድረግ የምፈልገው ነገር አለ። ከዋይት ሀውስ ወጥቼ በካፒታል ሂል፣ በዩናይትድ ስቴትስ ምክር ቤት ማለት ነው፣ በሚዲያና በኮርፖሬቱ አሜሪካ ያሉትን የትራምፕ ተቃዋሚዎችን ለትራምፕ ስል ጦርነት ከፍታለሁ ሲሉ በብሉምበርግ የዜና አገልግሎት ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋናው የዋይት ሀውስ ቤተ መንግሥት ስትራቴጂ አውጪ ከነበሩት ስቲቭ ባነን ጋር መስራቱ በጣም ጥሩ ነበር በማለት ዛሬ በትዊተራቸው ጽፈዋል። እግረ መንገዳቸውን ደግሞ በምርጫው ውድድር ወቅት ተቀናቃኛቸው የነበሩትን ሂለሪ ክሊንተንን ዘልፈዋል። ስቲቭ ባነን ወደ ምርጫው ዘመቻ የመጣው ከጠማማዋ ሂለሪ ክሊንተን ጋር እወዳደር በነበረበት ወቅት ነው ላመሰግነው እፈልጋለሁ። ትልቅ ነገር ነው ሲሉ ፕሬዚደንቱ በትዊተራቸው ገልጸዋል። ምክትል ፕሬዚደንት ማይክ ፔንስ በበኩላቸው ፕሬዚዳንቱን በከፍተኛ ብቃት አገልግሏል፣ ለወዳጅነቱና ላበረከቱ አስተዋጽኦ ክብር ሰጣሉ ሲሉ አመስግነዋቸዋል። ባነን ከዋይት ሀውስ ቤተ መንግሥት እንደወጡ በጥቃት በቀጥታ ብራይትበርት ወደ ተባለው የስራ ቦታቸው አምርተው የኩባንያቸውን የምሽት ዝግጅት ስብሰባን በሊቀመንበርነት መርተዋል። ወደ ትራምፕ ቡድን ከመግባታቸው በፊት ፕራይስ በርድ የተባለውን ጽንፈኛ ወግ አጥባቂ ድረገጽን ይመሩ ነበር። በመጨረሻም የናይጄሪያው ፕሬዝደንት መሐመዱ ቡሃሪ ወደ ሀገራቸው ተመልሰዋል። ባልተገለጸ ሕመም ምክንያት ለንደን ሲታከሙ ቆይተዋል። ካለፈው ግንቦት ወር መባቻ አንስተው በሀገራቸው ባለመኖራቸው አንዳንድ ናይጀሪያውያን ወደ ሀገራቸው መመለስ አለባቸው ወይም ደግሞ ከስልጣን መሰናበት ይኖርባቸዋል በማለት መጠየቅ ጀምረዋል። ደጋፊዎቻቸው ተሰልፈው ተቀብለዋቸዋል። በተጠባባቂ ፕሬዝዳንትነት ሲያገለግሉ የቆዩት ምክትል ፕሬዝዳንት የሚ ኦሲባንጆም በአውሮፕላን ማረፊያው ተገኝተዋል። ቡሃሪ ባለፈው ጥር ወር ለህክምና ብሪታንያ ሄደው ከሁለት ወራት በኋላ ባለፈው መጋቢት ወር ወደ ሀገራቸው ተመለሱ። ግንቦት ወር ላይ ደግሞ እንደገና ለህክምና ተመልሶ ወደ ብሪታንያ ሄዱ። በሁለቱም የህክምና ጊዜያቸው ወቅት ስልጣናቸውን በጊዜያዊ መልክ ለምክትል ፕሬዚዳንት የሚ ኦሲባንጆ አስተላልፈዋል። በአቡጃና በሌጎስ በያዝነው ሳምንት ስራ ይቀጥሉ ወይም ከስልጣን ይውረዱ የሚል መሪ ቃል ያዙ ሰዎች ተሰልፈዋል፣ ተቃውሞም አሰምተዋል። ባለፈው ማክሰኞ የቡሃሪ ደጋፊዎች አቡጃ በሚገኘው ገበያ ላይ ከተቃዋሚዎች ጋር እንደተጋጩ የአካባቢው ሚዲያ ዘግቧል። ፕሬዚደንት ቡሃሪ በመጪው ሰኞ ለሀገሪቱ ሕዝብ ንግግር እንደሚያደርጉ ታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። አሁን ውይይት ኢትዮጵያዊነት የተሰኘው የሲቪክ ድርጅት ባለፈው ቅዳሜና እሁድ ለሦስተኛ ጊዜ ያዘጋጀውን ሲምፖዚየም እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ በሚገኘው የሸራተን ሆቴል አካሂዷል። ለውይይት ከተመረጡትና ጥናታዊ ጽሑፎች ከቀረቡባቸው አርዕስቶች መካከል በኢትዮጵያ የትምህርት ሥርዓትና አካሄድ የሚለው አንዱ ነው። በዛሬው ዝግጅታችን በኢትዮጵያ ትምህርት አካሄድ ላይ ጥናታቸውን ካቀረቡ ሁለት ምሁራን ጋር እንወያያለን። እንግዶቻችን ዶክተር አክሊሉ ሀብቴ የቀድሞው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝደንት ከዋሽንግተን ዲሲ፣ ዶክተር አዳነ ገበያው ካሳ በትምህርት ጥራት ላይ የሚሠሩ የተቋማዊና ፕላን ዳይሬክተር ከሺካጎ ናቸው። ትምህርት ቢስፋፋ ጥሩ ነው፣ ግን የተማሪዎች ቁጥር ብቻውን ለአገር እድገት አይረዳም። ቁጥርን በማብዛት ለአንዳንድ ለዘገባዎች የሚመችን ነገር በማመቻቸት ለውጥ የመጣ ለማስመሰል የሚደረገው ነገር ትንሽ ስህተት ነው። በተለያየ መንገድ ፖለቲካው የኢህአዴግ ፖለቲካ በትምህርት ጥራቱ ላይ ተጽዕኖ አድርሷል። ከፖሊሲው አቀራረጽ ጀምሮ ብዙ ወላጆች፣ ቀጣሪዎች ያልተሳተፉበት እንደዚሁ በግርግር የወጣ ፖሊሲ ነው። ያም ሆኖ ደግሞ ያንንም ፖሊሲ እንኳ እዛ ውስጥ ያሉትን አንዳንድ ጥሩ ነገሮች ለማስፈጸም ለምሳሌ ተማሪዎች መብት እንደሚከበር፣ ዲሞክራሲያዊ ባህል ያላቸው ሰዎች እንደምንገነባ፣ ፍትህ የሚያሰፍኑ ልጆችን እንደምናስተምር አይነት ነገር ብዙ ጥሩ ጥሩ ነገሮች ይጠቀሳሉ ፖሊሲ ውስጥ። ግን በተግባር የምናየው እና በተግባር የሚተላለፈው መልእክት ጭራሽ ከዛ የተለየ ነው። ብዙ ተማሪዎች ይገደላሉ፣ አስተማሪዎች ይታሰራሉ። አስተማሪዎች የመምህራን ማህበር ሊቀመንበሩ ሳይቀር ተገድለዋል እና ያ ሁኔታ የሚያሳየው ምን ማለት ነው? ተማሪዎች እና መምህራን በፍርሀት እንዲኖሩ አድርጓል። እንግዲህ አንዱ እሱ ነው እና በአደረጃጀትም ላይ እንደዚሁ ብዙ የህዝብ ተሳትፎና በጥናት ላይ የተመረኮዘ ሳይሆን ምንድን ነው እንዳውም ራሳቸው ሚኒስትሩን ሲያማክሩ የነበሩ ሰዎች የጻፉት ለጊዜያዊ ፖለቲካ ጥቅም ተብሎ ነው የሚደረገው። ከፍተኛ ትምህርቶች ለማስፋፋት የሚያደርጉት ጥረት ሁሉ የጊዜያዊ ፖለቲካ ጥቅም ሲባል የሚደረግ እንጂ በጥራት ላይ ማተኮር እንዳለባቸው ገንዘብ የሚሰጡ ድርጅቶች ሳይቀር እነ ወርልድ ባንክ፣ የእንግሊዙ ዲኤፍአይዲ እነ ዩኤስኤይድ ያላቸውን ስጋት ገልጸዋል። ግን ዶክተር አዳነ እንደው ማቋረጥ አይደለም፣ ሁለታችሁም ስለ ፖለቲካ፣ የመንግስት ፖለቲካ በትምህርቱ ላይ ያለውን አሉታዊ ነጸብራቅ ጠቃቅሳችኋል። ትምህርትን ግን ማንኛውም መንግስት እኮ የትምህርት ፖሊሲን ከሪኩለም ሲያወጣ ከሀገሪቱ ተጨባጭ ሁኔታ ከፖለቲካው፣ ከማህበራዊ ኑሮው ጋር አዛምዶና አስታርቆ ነው። ትምህርትን ብቻውን ከፖለቲካው ነጥሎ እንደ መያዝ ይቻላል? እንደ ዶክተር አዳና በዛው ይቀጥሉ። ዶክተር አክሊቡም ያክሉበታል እዛ ላይ። ጥሩ ጥያቄ ነው። አይ ቲንክ ትምህርት ምንጊዜም መንግስት ያገባዋል። በመንግስት በጀት የሚተዳደረ ትምህርት መንግስት አያገባውም ምንም እጁን ማስገባት የለበትም ሳይሆን፣ ግን የመንግስት ፍላጎትና የሕዝብ ፍላጎት ሲጣጣም ነው ትምህርት ለአገር አገልግሎት የሚውለው። የፖለቲካ ድርጅቱ ግን ብቻውን በራሱ አቅጣጫ የሚሄድ ከሆነና የራሱን የግል የፖለቲካ ጥቅም ብቻ ሊያሳካበት የሚሞክር ከሆነ ችግር ነው። አሁን በኢትዮጵያ የምናየው ይሄን ነው። ለምሳሌ ዩኒቨርሲቲ ፕሬዚዳንቶች እንዴት ነው የሚመርጡት? በችሎታቸው ነው ወይስ በፖለቲካ ታማኝነታቸው? በጣም የሚያሳዝነው የኮሌጅ ዲን ሳይቀር አሁን በፖለቲካ ታማኝነታቸው እንደሚመደብ ነው የሚነገረው። እኔ ከወጣሁ ቆይቻለሁ፣ ግን እዚያ ያሉ ሰዎች ተሳስቼ ከሆነ ሊያስተካክሉኝ ይችላሉ። እና ተማሪዎች በነጻነት መደራጀት አይችሉም። በደርግ ጊዜ እንኳ የነበረው የተማሪዎች ነጻነት አሁን የለም። መምህራን መደራጀት አይችሉም በራሳቸው ይህ የሚያሳየው ግን መንግስት መምህራንን አደራጅቶ የመምህራን ማህበር በኢትዮጵያ ዛሬ አለ። የራሳቸው የፈጠሩት ነው፣ የድሮውን አፍርሰው ነው። አይ ቲንክ እኔ እኔ ራሱ እዛ የድሮ መምህራን ማህበር ሲፈርስ ነበርኩ በአገር ቤት ውስጥ። እና መምህራን ከደሞዛቸው እየተቆረጠ የሚከፍሉት ወደው ሳይሆን የግድ በመገደድ ነው። ያ ሁሉ የሰብአዊ መብት ረገጣ ነው በትምህርት ቤት አካባቢ የሚፈጸመው። ብዙ ሰዎች ታዲያ ይሄ ከትምህርት ጥራት ጋር ምን ያገናኘው ሊሉ ይችላሉ። ምንድን ነው ትምህርት ሲባል ክፍል ውስጥ የምናስተምረው ነገር ብቻ አይደለም አስፈሪ ሁኔታ ካለ በውጭ ያለው አካባቢ ይሄ ፖለቲካውና ኢኮኖሚው አካባቢ በልጆቹ አእምሮ ላይ ከፍተኛ ተጽዕኖ ያደርሳል። በነጻነት እንዳያስቡ፣ ብዙ ነገሮችን እንዳያመዛዝኑ ያደርጋቸዋል። የዚህ አይነት ሁኔታ መምህራንም በነጻነት እንዳይሰሩ ያደርጋቸዋል። ተቋማዊ ነጻነት የለም። ብዙ ጥናቶች የገለጹት ይሄን ነው። የአካዳሚክ ነጻነት፣ የመማር ማስተማር ነጻነት የለም እና ነጻ ሀሳብ ውይይትና አዲስን ነገር የማመንጨት የመከራከር ባህሉ በከፍተኛ ትምህርት ከሌለ ትምህርት ቤቶቹ የከፍተኛ ትምህርት ተልእኮን ሊያሳኩ አይችሉም። በሂደቱ ላይ ያለው ተጽዕኖ ይሄን ይሄን የመሳሰለ ነው። ሌላም መጨመር ይቻላል። ግን ሌላው ደግሞ አንዱ ፖለቲካ የፈጠረው ነገር ከትምህርት ቤት የሚወጡትን ልጆች፣ በጥራት የወጡትን ወይም በአግባቡ ተምሮ የወጡትን ልጆች ሳይሆን መንግስት የሚፈልገው መንግስት ወይም የአሁኑ ኢኮኖሚ የሚፈልገው እንደዚሁ ታማኝ የሆኑትን ብቻ ነው ለፖለቲካው ታማኝ የሆኑ ሰዎች ናቸው የተሻለ ስራ የሚያገኙት። ይሄም በተለያየ ጥናቶች ተገልጿል። ዝም ብዬ አይደለም እኔ የምናገረው። ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል የመሳሰሉት በየጊዜው የሚያቀርቡት ሪፖርት ነው። ሁሉም ቀጣሪ መንግስት በመሆኑ በአብዛኛውን የስራ እድል ሊከፍት የሚችለው፣ ስለዚህ ለመንግስት ታማኝ ያልሆኑ ሰዎች የስራ እድል አያገኙም። ምን ማለት ነው? ፍላጎቱን አልፈጠረም በአግባቡ ለተማሩ ሰዎች። ፍላጎቱን ስላልፈጠረ ትምህርት ቤቶችም እንደዚሁ አይነት ሰው ነው የሚያዋጡት። መንግስት የዘራውን ነው እያጨዳ ያለ። የፈለገው የዚ አይነት ሰው ነው የዚ አይነት ሰው ነው እያገኛለሁ። በኢህአደግ ዘመን ትምህርት ተዳክሟል ወይም ተበላሽቷል ወድቋል ነው ሁለታችሁም ብትሉት ከዚያ በፊት የነበረው የትምህርት ስርዓት ግን ዶክተር አክሊሉ እንከን የለሽ ነበር ማለት ይቻላል? እንዴ፣ አይደለም፣ አይደለም። በመጀመሪያ ትምህርት ስንል በሀገራችን እኛ አሁን ብዙ ጊዜ ያተኮር ነው ዘመናዊ ትምህርት በሚለው ላይ ነው። የትምህርት ስርዓት እኮ በኢትዮጵያ ከተዘረጋ ብዙ ዘመን አልፎታል እና ሀገራዊ የኢትዮጵያ ስርዓት የትምህርት ስርዓት ነበረ ለሀገሪቱም አገልግሏል እያገለገለም ነው ያለው። አስተዋጽኦም አድርጓል። ስነ ፍጥረትም ፈጥሯል። ይህ ዘመናዊው ትምህርት በቀደም ሲል ሲቋቋም፣ እርግጥ ከውጭ ሰዎች መጥተው ነው የጀመሩት። ዘመናዊ ትምህርት በተጀመረበት ጊዜ ያንን የዘመናዊውን ትምህርት ሊያስተምሩ የሚችሉ መምህራን አልነበሩም። ማንም ሰው ካጀማመሩ ከነበረበት ሁኔታ ተነስቶ እንደው በአንድ ጊዜ በሁሉም እንደው የተሟላ ስርዓት ተፈጥሯል ብሎ መናገር የሚቻል የለም። እኔ ለመናገር የምችለው ምንድን ነው፣ በአሁኑ ሰዓት ያለው የፖለቲካ ስርዓት ትምህርቱን በሚታይና አደገኛ በሆነ ሁኔታ ለፖለቲካው አስጎበደደው አስገደደው። ይሄ ደግሞ ለዚህ ላለው ለፖለቲካው ቡድን ይጠቅማል ተብሎ ነው እንጂ የሚሰራው ለኢትዮጵያ እንደሆነ አይጠቅማትም። ሴክተር ሪቪው የሚባል ነበር ዶክተር አክሉ እንደሚያውቁት ያኔ የነበረው የትምህርት ሁኔታ መልካም ነበረ፣ የተሻለ ነበር ማለት ይቻላል። ይሄን ስናይ እንዴ በፍጹም አይደለም። የትምህርቱ ስርዓት የተሟላ ነበረ እኮ ድሮ ተብሎ አይታወቅም። ጥያቄ የተነሳበት ሴክተር ሪቪው ለማንሳት ነበር። ሪቪው የሚባለው ደግሞ አጠቃላይ የትምህርት ግምገማ የተካሄደው እኮ ችግር አለ፣ በትምህርታችን ሂደት ችግር አለ፣ ይህንን እንዴት አድርገን ለወደፊቱ የምናሻሽለው የሚል ጥያቄ መጥቶ አሁን ብዙዎች ሰዎች ይህንን የሴክተር ሪቪውን በሚመለከት የወርልድ ባንክ ጥናት ነው የሚሉት አሉ። በፍጹም ስህተት ነው። ግን ያን የትምህርቱ ችግር እንከን ነበረው ማለት ነው። እንግዲህ እናጥናው ከተባለም ጥርጥር የለውም እንከን ነበረው። እንከኑን ለመለው ለማሻሻል ሴክተር ሪቪው ተደርጎ ወደፊት ምን ይደረግ የሚለውን ነገር ሲያነሱ አንደኛ በገንዘብ አወጣጥ በቅድሚያ ደረጃ ለአንደኛ ደረጃና ለጎልማሶች ቅድሚያ እንዲሰጥ ይደረግ። ቅድሚያው ግን መሆን ያለበት ለዚያ ነው። ሁለተኛ የትምህርቱ ስርዓት የትምህርቱ ይዘት ኢትዮጵያዊ እንዲሆን። ምን ማለት ነው ኢትዮጵያዊ እንዲሆን ማለት? በኢትዮጵያ ውስጥ ለሚኖረው ለአብዛኛው ሕዝብ ሕይወት እንዲጠቅም እንዲያገለግል ለማድረግ እንደዚህ ከሆነ ያንን ሕይወቱን የአርሶ አደርን ሕይወት ለማሻሻል ምርቱን ለማምረት እንዲያሻሽል ለማድረግ የሚረዳ ትምህርት እንዲሰጥ ይደረግ። አስተዳደሩም ደግሞ አንድ ከትምህርት ሚኒስቴር ብቻ በማዕከል የሚመራ አድርጎ ቁጭ ከሚል ወደ አውራጃዎች እንዲሄድና አውራጃዎች በእውነቱ በአካባቢያቸው ያለውን በተለይ ቢያንስ የአንደኛ ደረጃና የማሀይምናንን ትምህርት በሚመለከት እንዲቆጣጠሩ ይደረግ። ስለዚህ የትምህርት ሚኒስቴር ስልጣን በዛው ደረጃ ወደ ሌላው ይዟዟር የሚል ስሜት የተሰጠውና ትምህርቱ እንከን አለበት፣ ግን በዚህ ሁኔታ ይሻሻል ተብሎ ነበር የቀረበው። የለም የድሃውን ልጅ ሊጎዳ ነው፣ አራት ዓመት ትምህርት ሊያስተምር ነው። ይሄ በፍጹም በስህተት ላይ የተመሰረተ የፖለቲካ ይዘት ኢትዮጵያን የጎዳ ነው። ዶክተር አዳነ፣ የኢህአደግ ፖለቲካ በትምህርቱ ላይ አፍራሽ ተጽዕኖ አለው ቢባል እንኳ አዎንታዊ ገጽታም ነበረው የሚሉ አሉ። በአፍራሽነት መልክ ብቻ ለምን ይቀርባል? የአሁኑ ትምህርት እንደው ባጭሩ ብናይ እንኳን አሁን በኢትዮጵያ ያሉ የተለያዩ ብሔረሰቦች በየቋንቋቸው መማራቸው፣ ዩኒቨርሲቲ በብዛት መከፈቱ፣ ሁለተኛ ደረጃም እንደዚሁ እነዚህ እነዚህ ነገሮች እንደ አዎንታዊ ገጽታም ሊታዩ አይገባቸውም ወይ ቢባል ምን ይላሉ? ጥሩ ጥያቄ ነው። ምንድን ነው በእኔ ጥናት ችግሩን ለማሳየት ስለነበረ የጥናቱ ዓላማ ችግሩ ላይ ያተኮርኩት እንጂ ጥሩ ነገሮችም እንዳልካቸው አሉ። ለምሳሌ ተማሪዎች በአፍ ቋንቋቸው መማራቸው፣ ትምህርት ቤቶች በየቦታው መገንባታቸው፣ እንደዚሁም ወደ ሳይንስ ያመዘነ ይሄ ደግሞ ከአስራ ዘጠኝ ስልሳ አንድ በፈረንጆች አቆጣጠር ጀምሮ በአፍሪካ የተደረገ ሪኮመንዴሽን ነው። የሳይንስ ትምህርት ብዙ ስልሳ በአርባ ሚል እንትን እንግዲህ ከሀምሳ ዓመት በፊት የተደረገ እንትን ነው። አሁን እሱን ለምሳሌ እየተሞከረ ነው። የአገሪቱን አንድ አራተኛው በጀት ለትምህርት ነው የሚሄደው። እነሱ እነሱ ጥሩ ነገሮች ናቸው ግን ምንድን ነው በይበልጥ የሚወጣውን ገንዘብ ማየትም ያስፈልጋል። በምናወጣው ገንዘብ ልክ ተማሪዎች እና ወላጆች አገሪቱ እየተጠቀመች ነው ወይ የሚለውን ማየት ያስፈልጋል። እንግዲህ አንድ አራተኛ የሀገሪቱን በጀት ለትምህርት ካወጣን ትልቅ ነገር ነው። ይሄ እንደገና ወደ ከፍተኛ ትምህርት ስንሄድ ካሉት ተማሪዎች ሶስት በመቶ ናቸው የከፍተኛ ትምህርት ተማሪዎች። ወደ አንድ አራተኛ የሀገሪቱ ሕዝብ ወደ ሀያ አምስት ሚሊየን የሚሆን ተማሪ አለ። እንግዲህ ከዛ ውስጥ እንደገና ደግሞ ወደ ግማሽ ሚሊየን የሚሆን መምህራን አሉ። ብዙ ህዝብ ነው የሚሳተፈው በዚህ ጉዳይ እና ብዙ ገንዘብ ነው የምናወጣው። ያወጣነውን ገንዘብ ልክ እንደ ነው ውጤት እያመጣን ነው ወይ የሚለው ነገር አሳሳቢ ነው። በይበልጥ ወደ ከፍተኛ ትምህርት ስንሄድ እንዳልኩ ሶስት ነጥብ ወደ ሶስት በመቶ ተማሪዎች የሚወስዱት አርባ ስድስት በመቶ የሚሆነውን የከፍተኛ ትምህርት ወጪ ነው። በጣም ከፍተኛ ገንዘብ ነው የሚወጣው በኢትዮጵያ አቅም ሲታይ እና አገሪቱ ብዙ ብድር ትበደራለች እንዳሁም፣ ያየሁት አሁን ኢህአዴግ ከገባ ኢህአዴግ ስልጣን ከተቆጣጠረ ኢትዮጵያ ወደ አርባ ዘጠኝ ቢሊየን ብር በእርዳታ ና ብድር ወስዳለች። አርባ ዘጠኝ ቢሊየን ዳለር ነው ማውራው በደርግ ጊዜ፣ አጠቃላይ በደርግ ዘመን የተወሰደው ስምንት ቢሊየን አይሞላም። አሁን ግን አርባ ዘጠኝ ቢሊዮን ወደ አገሪቱ ገብቷል። ብዙ ከዚህ ውስጥ ብድር አለበት። ቀደም ሲል ይቅርታ ካልጨረሰው ይቀጥሉ እንዳላቋርጠ እና ምንድን ነው የሚወጣው ወጪ ከፍተኛ ነው። ራሱ ለአንድ ተማሪ ለማስመረቅ አራት አመት ለሚቆይ ተማሪ እስከ ሶስት መቶ ሀያ ሺህ ብር ይወጣል ነው የሚለው ከዩኔስኮ ያገኘው እርዳታ እና ይህን ያህል ብር እያወጣን አገሪቱስ ተማሪዎቹስ ተማሪዎች ምን አገኙ? ምን ያህል ጥራት ያለው ነገር አግኝተናል እና ምን አይነት ለውጥ ያመጣል ወደፊት የሚለው ያ ነገር ሳይጠናም ነው አንዱ እንግዲህ ማስታፋት የተደረገው። ቅድም ዶክተር አክሊሉ እንዳሉት የትምህርት ጥራት ችግር ሁልጊዜ እንደተነሳ ነው። ዶክተር ፕሮፌሰር ተሾሞ ዋጋው በአስራ ዘጠኝ ዘጠና ይሄ መንግስት ሳይመጣ ራሱ የትምህርት ጥራት ጉዳይ አሳሳቢ እንደሆነ ደጋግመው ተናግረዋል። እና ያ ችግር እንዳለ ነው፣ እንደገና ደግሞ ተባብሶ የቀጠለው። ወደ አፍ መፍቻ ቋንቋ ስንመጣ መማሪያ መጽሐፍቶች እንዴት ነው የተዘጋጁት? ምን ያህል ዝግጅት ነበር? ምን ያህል ባለሙያ ነበር ያን ጉዳይ ለመስራት የሚለውን ስናየው እኔ እስከማውቀው ድረስ በችኮላ እንደዚሁ በሙያው ስልጠና ያሌላቸው ሰዎች ነበሩ ያን ነገር ይሰሩ የነበረው እና ለእውነት መናገር መንግስት በዛን ወቅት ያደርግ የነበረው ብዙ የፖለቲካ ውሳኔ ነው እንጂ በጥናት ላይ እየተመረኮዘ አይደለም። በጣም የተጎዱት አሁን ሲዳማ ለምሳሌ ሰባ በመቶዎቹ የሁለተኛ ክፍል ተማሪዎች አንድም ቃል አያነቡም ነው የሚለው ጥናቱ። ይሄ እንግዲህ ትምህርት ሚኒስቴር እና የሪሰርች ትራያንግል ያጠኑት ነው። ኦሮሚያ እንደዚሁ በጣም የተጎዳ ኦሮሚያ ነው። ለምሳሌ ምን ማለት ነው? ለእውነት አስተማሪዎቹ ውስጥ በቂ ዝግጅት አድርገዋሉ ያን ነገር መጽሐፍቶቹ፣ እንደዚሁ በአግባቡ ተጠንተው የተዘጋጁ ናቸው ወይ የሚለው ነገር ሌላ እንትን ነው። እንደገና ከአፍ መፍጫ ቋንቋ ጋር አብሮ የሚሄደው ነገር አንዱን ቋንቋ ለምሳሌ የኦሮሞ አካባቢ ተማሪዎች ኦሮምኛን ሲማሩ ሌላው እንደዚሁ ደግሞ ሌላ ቋንቋ ጨምሮ ቢማር በሕዝብ መካከል መግባባትን ይፈጥራል። አለበለዚያ ይሄ በሕዝብ መካከል አጥር ማበጀት አይነት ነገር ለወደፊት አገሪቱን አደጋ ላይ ይጥላታል። ዶክተር አክሉ በዚህ ዙሪያ በዚህ ዙሪያ በጣም ጥሩ አድርጎ ነው ያስረዳው። ዝግጅት ያስፈልገዋል። ዝግጅት ሳይደረግ እንዳው ዝም ብሎ ለፖለቲካ ብቻ ይደረግ የሚባለው ጥፋት ነው። ስለዚህ እንደዚህ ያለው መታረም አለበት የሚል ነው። በቃ በመሰረቱ ይሄ ነው። ሁለተኛ ደግሞ አንድ ሀገር ሀገር ሊሆን የሚችለው አንድ መግባቢያ ቋንቋ ሲኖረው ነው። እኛ ወደድንም ጠላንም አሁን እንደ አጋጣሚ ብትፈልጉ አማርኛን የአማርኛ ተይዞ የተካሄደ ነው። ወደፊት ምናልባት ሌላ እንደ ኦሮሞኛን ሊመጣ ይችላል። እንደ እነዚህ ያሉትን ሁሉም ህዝብ እንዲያውቃቸው እንዲያውቀው አድርጎ እንድንግባባር ስበርሳችን ህዝብን መበታተን ነው። ይህ አደገኛ ነው። የተማረ ህዝብ ይህንን ማድረግ አይ አይገባውም። መሪዎችም ይህንን ማድረግ አይገባቸውም። ይህንን ደግሞ ሊያደርጉ የሚችሉት የትምህርቱ ይዘት ምንድን ነው የሚባለውን የፖለቲካ ሰዎች ብቻ አይደሉም። እንደውም አይደሉም አዋቂዎች አሉ፣ የቋንቋ አዋቂዎች አሉ፣ የታሪክ አዋቂዎች አሉ። እድል ተሰጥቶ ሀሳብ እንዲያቀርቡ ማድረግ አለ እንጂ የለም፣ እኛ የምንፈልገው የፖለቲካ ሂደት ነው እና በዚህ ሂዱ ማለት ማስተዳደር አይደለም መግዛት ነው። እንደ ሁለታችሁንም በጣም ነው የማመሰግነው። አንድ በማጠቃለያ መልክ የማቀርበው ጥያቄ ለሁለታችሁም ዶክተር አክሊሎ እንዲጀምሩ ፈለ ጋለው ችግር አለ መሻሻል አለበት ነው። እናንተ እዛ ሲምፖዚየሙ ላይም ለሁለታችሁም ጥያቄ ቀርቦ ተመልክቼ ሰምቻለሁ። የእናንተስ ሚና ምንድን ነው? እዚህ ላይ ትምህርቱን ለማሻሻል ምሁራን ናችሁ፣ ተመራችኋል፣ የኢትዮጵያ ሕዝብ አስተምሯችኋል፣ እዚህ በርቀት ሆናችሁ ይሄን ማለት ምን ጥቅም አለው ተብሎ ትንሽ ደፈር ያለ ጥያቄም ቀርቦላችኋል። እኔም ልድገመው፣ ከዛ ጋር መፍትሄ የምትሉት ምንድን ነው ዶክተር አክሊሉ? መፍትሄማ በመጀመሪያ ደረጃ እንደኔ እንደኔ መፍትሄ የሚባለው እንደዚህ ያለውን ስህተት ዝም ብሎ አለማየትና ህዝቡ እንዲያውቀው ማድረግ ራሱ አንድ ህዝብን ማንቃት ነው። ሁለተኛ ደግሞ የሚጻፉ ጽሁፎች አልፎ አልፎ ካሉ ባለው መቼም ይሄን ያህል አድርግ ያለው ኢትዮጵያ ውስጥ የጀ ቁጭ ብዬ ልስራ በሚል መልክ እኔ ለምሳሌ በዚህ እድሜ አላደርገውምና አልዋሽም፣ አላደርገውም ነገር ግን ሀሳብ ስጥ ብባል ሀሳብ ሰጣለሁ። አንዳንድ ምክሮችን አሁን መጠቃቀስ ይቻላል። ዶክተር አክሌል፣ አንደኛው ስለ ትምህርት ጉዳይ የሚያጠኑ የትምህርት ሰዎች አንድ እንደ ቡድን ተቋቁሞ ይህን ነገር እንዲመረምሩት ማድረግ። አሁን ዶክተር አዳነም ቅድም ልዩ ልዩ ጥናት እየተጠኑ ውጤት ያሳያሉ። ይህንን እንዴት አድርጎን የሚያሻሽሉ ቢባል እዛው ሀገር ቤት ያለ የአዋቂዎች ቡድን ተቋቁሞ፣ ከፖለቲካ ነጻ የሆነ ቡድን ተቋቁሞ ይህንን ነገር እንዲያጠናውና ሀሳብ እንዲሰጥ በስራ ላይ የሚውሉበት ነገር እንዲያቀርብ ማድረግ ያስፈልጋል። ይህንን የማይቀበል ከሆነ ልፋቱ ከንቱ ነው። ዶክተር አዳነስ ቁልፉ ችግር ያለው ፖለቲካው ነው። ከላይ እስከታች አስሮ ያዘው። ከዛ ቀለል ያለ ችግር ኖሮ ስለዛ መወያየት ብንችል ምን ያህል ደስ ባለኝ ነበር። ግን ይህ የፖለቲካው ችግር ካልተፈታ ፖለቲካውን ተቆጣጥረው ኢኮኖሚውን ተቆጣጥረው የያዙት ሰዎች ፍላጎቱ ኖሯቸው ይህን ነገር መመልከትና ማስተካከል ካልጀመሩ የኢትዮጵያ ትምህርት ጥራት ችግር መጽሐፍትን በማብዛት ወይም ላይብራሪ በመስራት ወይም ህንጻ በመስራት የሚፈታ አይደለም። ያንን መቶ በመቶ እርግጠኛ የምናገረው ነገር ይሄን ነው። ይህን ችግር ለህዝብ ማሳየት፣ ይሄ ጉዳይ የህዝብ ጉዳይ ነው። የመቶ ሚሊየን ህዝብ ጉዳይ እንጂ የተወሰኑ ተማሪዎች ጉዳይ አይደለም። የተወሰኑ መምህራን ጉዳይ አይደለም። እና የመፍትሄ ሀሳብ ሊመጣ ይገባል። መንግስትም ላይ እንደዚሁ ተጽዕኖ ሊያሳድር ይገባዋል። ህዝቡ ይሄን ነገር ማሻሻል አለበት። ትውልድ እየተበላሸ ነው። ወደፊት በዚሁ ከቀጠል ማህበራዊ ቀውስ ይመጣል። እንዳውም ቅርብ ጊዜ እዚህ ኒውዮርክ ታይምስ ላይ የጻፈው ሰውዬ ምን ያህል የኢትዮጵያን ትምህርት ጨርሰው የሚወጡ ልጆች በጫት እየተጎዱ እንደሆነ ከዛ የከፋ የከፋ ብዙ ነገር ሊመጣ ይችላል። አገሪቱ ውስጥ ከአሁኑ ትንካላል። ከታች በጣም ብዙ ህዝብ እየመጣ ነው። ከአስራ ዘጠኝ አመት በታች ያለው ኢትዮጵያ ህዝብ ማነው? ከአስራ ዘጠኝ አመት በታች ያለው ግማሹ የኢትዮጵያ ህዝብ ነው። ስለዚህ ወደፊት መዘጋጀት የምንችለው አሁን ይህን ችግር መኖሩን አውቀን በግልጽ ስንቀበል ነው እንጂ ትምህርት ቤቶች መስፋፋታቸውን ጠልቻ አይደለም እኔ በበኩላይ እና ግን ጥራት የሌለው ትምህርት ካልተሰጠና እንደዚሁም ያ ለአገሪቱ ውጤት የሚያመጣ አገሪቱን ከችግር የሚያወጣት ካልሆነ ብዙ ብር እየተበደርን የምናፈሰው ገንዘብ ቁጥር በማምጣት ብቻ ወይም የተማሪውን ቁጥር በመጨመር ብቻ ለውጥ አያመጣም እና የእኔ ሚና ምንድን ነው? ይህን ችግር ማሳየት ነው። እንደ እኔ በእኔ አይነት ሙያ የተሰማሩት ሰዎች እንደዚሁ በዚህ ጉዳይ ላይ በግልጽ መጽሐፍ መወያየት አለባቸው እና የኢትዮጵያም ህዝብ ይህን ጉዳይ በአግባቡ መፍትሄ እንዲያገኝ ሁሉም ሰው ጥረት ሊያደርግ ይገባል። መንግስት ሁሉን ነገር ተቆጣጥሮ ይዞ ሰዎችን ባለሙያዎችን ከሙያው እያራቀ የሚያደርገው ነገር የትም የማያደርስ እና ኔም ንትን ምንድን ነው ችግሩ በትክክል ይታወቅ። በጣም አመሰግናለሁ ዶክተር አክሊሉ ኃብቴ። እሺ፣ እሺ ዶክተር፣ ልጨምብር የምፈልገው ምንድን ነው አሁን ሁለታችንም ያልነው ይሄ በአሁኑ ሰዓት አብዛኛውን የኢትዮጵያን ሕዝብ የሚቀጥረው ቀጣሪው መንግስት ነው። ስለዚህ በቂው የህዝብ ገንዘብ የሚሄደው ለመንግስት ሰራተኛ ነው። ይሄ የሚቀጠረው ህዝብ የተማረ ካልሆነ በትምህርት የተኮተኮተ ሳልሆነ ሀሳቡን ካልሆነ መምራሩን ነው የሚሉኝ ህዝቡ፣ ሰራተኛው ጭምር በሲቪል ሰርቪስ ውስጥ የሚገባው ህዝብ የተማረ ካልሆነ እንደዚሁ ዝም ብሎ ያልተማረ ሲቪል ሰርቨንት በመንግስት ውስጥ ከገባበት በጠቅላላው በሀገር ውስጥ የሚደረገው አመራር አሰራር፣ የውሳኔ አሰጣጥ ሁሉ የደከመ ይሆናል። አገሪቱ ወደ ውድቀት ትሄዳለች እና የአገር ውድቀት ያመጣል ብለን የምንሰጋው በዚህ በዚህ ነው ለማለት ነው። መልካም ዶክተር አክሊሉ ሀብቴ ከዚህ ከዋሽንግተን እንዲሁም ዶክተር አዳነ ገበያው ካሳ ቺካጎ፣ በጣም ነው ማመሰግናችሁ ስለ አስተያየታችሁ። እግዚአብሔር ይስጥልኝ። አመሰግናለሁ እኛም አድማጮች እንግዶቻችንን እናመሰግናለን። ውይይቱ ወደፊት ይቀጥላል። ቀጣውና የመጨረሻው ቅንብር የሙዚቃ ቃና ይሆናል። ዝግጅቱ የእንግሊዝኛና ሌሎች ቋንቋዎች ይስተናገዱበታል። እስከ ማጠቃለያ ዜናው ተዝናኑ። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብዬ አለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ የዘፈን ግጥም ደራሴ እና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ የሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። እሪታ ጩኸቴ፣ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቀል ሲነጠኝ አይኖቼ ከፊትህ አልነቀል። ሲሉኝ ሌሎች በአጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ፣ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው፣ መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ So silently it lies beneath the shade of blue. It struck me so violently when I looked at you. But others pass; they never pause to feel that magic in your hand. To me, you're like a wild rose; they never understand why I. Cried for you when the sky cried for you and when you went I became a hopeless drifter, but this life was not for you though I learned from you that beauty need only be a whisper across the sea. For a different world, with your treasure, a secret for me to hold. In many years, they may forget this love of ours or that we met. They may አይ ክራይድ ፎር ዩ የተሰኘውን የኬቲን ዜማ ነበር ያደመጥ ነው። ድምፀ መረዋ ካናዳዊት ድምፃዊ ሴሊን ዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊን ዲዮን በዚህ ወር ከ12 ዓመት ዕድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። ዘ ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው። የማለዳ ፍቅር በሹክሹክታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች፣ ሁሉም አለፈና እንዳፍታ ሽፍታ ወናዎቹ አይኖችህ አልሞላ ብሏቸው የፍቅር ትዝታ፣ እያለች ትቀጥላለች ደ ፓወር ኦፍ ላቭ በሚለው ዜማዋ። This is warm and tender, a love that I. Señor ya Silindion Zema I love you always forever wote milawia Dona Lewis Zema na mshagaro በ1973 ዓ ም የተወለደችው እንግሊዛዊቷ ድምፃዊ አይ ላቭ ዩ ኦልዌይስ ፎሬቨር በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል ትርጉም አልባ ጭጋግ ዙሪያ ይንከቦኛል ብርሃን ፍለጋ ልቤ ይኳትናል። በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ሂለታ ጨለማው ይጠፋል፣ ፀሐይ ትወጣለች አደይ አበባዎች ይፈካሉ ከደጅ ትላለች። እስቲህን ዜማ አብረን እናዳምጠው። አቀንቃኞች አልወጣሁም እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላቭ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቃኝ ብሎ ደጋግሞ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ ላደርግ ላልወድ ላላ ፈቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተን ላከብኝ ይኸው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው። For the first time with you, my heart melted to the ground. Found something true, and everyone's looking round. ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጣው። to carry on and you cast your fears aside and you know you can't survive so when you feel like hope is gone look inside you and be strong and you'll finally see the truth that here በዚህ ላይ ገታ ላድርግና አንድ ሌላ ሙዚቃ ልጋብዛችሁ። የእኔ ምርጫ ነው፣ በጣም የምወደው ዜማ ነው። ራቸል ፕላተን ፋይት ሶንግ ትላለች። ዚስ ኢዝ ማይ ፋይት ሶንግ ራቸል ፕላተን Like a small boat on the ocean, sending big waves. Like how a single word can make a heart open. I might only have one match, but I can make an explosion and over. ቃና ፕሮግራም አድማጮች፣ ሌሎች በርከት ያሉ ዜማዎች ላስደምጣችሁ ዝግጁ ነበርኩ፣ ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ን ዜማ ጋብዤ ልሰናበታችሁ። ደህና እደሩ። your way so i'll go but i know i'll think of you every step of አድማጮች የማጠቃለያ ዜና እናነባለን የአፍሪካ ህብረትና የሶማሊያ መንግስት ወታደራዊ ኃይሎች በደቡባዊ ሶማሊያ የምትገኘውን ባሪሬ የተባለችውን ስትራቴጂያዊ ከተማ እንደያዙ የሀገሪቱ ባለሥልጣኖችና አማኞች ዛሬ ተናግረዋል ወታደራዊ አዛዦቹ በገለጹት መሰረት የአፍሪካ ህብረትና የሶማሊያ መንግስት ወታደራዊ ኃይሎች ከሶስት አቅጣጫዎች ወደ ከተማይቱ ተጠግተው ከባድ ውጊያ ከተካሄደ በኋላ የአልሸባብ ተዋጊዎች ከከተማይቱ አፈገፈጉ። የናይጄሪያ ፕሬዚደንት መሓሪ ቡ መሐመዱ ቡሃሪ ወደ ሀገራቸው ተመልሰዋል። ባልተገለጸ ህመም ምክንያት ለንደን ሲታከሙ ቆይተዋል። ካለፈው ግንቦት ወር መባቻ አንስቶ በሀገራቸው ባለመኖራቸው አንዳንድ ናይጀሪያውያን ወደ ሀገራቸው መመለስ አለባቸው ወይም ደግሞ ከስልጣን መሰናበት ይኖርባቸዋል በማለት መጠየቅ ጀምረዋል። ደጋፊዎቻቸው ተሰልፈው ተቀብለዋቸዋል። በተጠባባቂ ፕሬዝደንትነት ሲያገለግሉ የቆዩት ምክትል ፕሬዚዳንት የሚ ኦሲጃንጆም በአይሮፕላን ማረፊያው ተገኝተዋል። የስፓኝና የፈረንሳይ ፖሊሶች ባለፈው ሐሙስ በስፓኝ ባርሴሎና ከተፈጸመው አሸባሪ ጥቃት ጋር በተያያዘ የሚጠረጠረውን የሁለት ዓመት ወጣት ሞሮካዊን እየፈለጉ ናቸው። ፖሊሶች ዮኑስ አቡ ያኩብ አስራ ሁለት ጅሃዳውያን አባላት ያሉት የሽብር ህዋስ መሪ ነው ብለው ያምናሉ። ትልቅ መኪናን እላያቸው ላይ ነድቶ የ13 ሰዎች ህይወትን አጥፍቶ ከ130 ሰዎች በላይ ላቆሰሉ የሽብር ጥቃት ተጠያቂው ይኸው ህዋስ ነው ይላሉ ፖሊሶቹ። የቀድሞው ዋና የዋይት ሀውስ ስትራቴጂ አውጪ ስቲቨን ባነን ወደ ብራይትበርት የዜና ስርጭት ከተመለሱ በኋላ ለፕሬዚዳንት ዶናልድ ትራምፕ እታገላለሁ ብለዋል። ባነን ይህን ያሉት ከዋይት ሀውሱ ስራቸው እንደወጡ ከተሰማ በኋላ ከብሉምበርግ ኒውስ ጋር ባደረጉት ቃለ መጠይቅ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋናው የዋይት ሀውስ ቤተ መንግስት ስትራቴጂ አውጪ ከነበሩት ስቲቭ ባነን ጋር መስራቱ በጣም ጥሩ ነበር በማለት ዛሬ በትዊተራቸው ጽፈዋል። እግረ መንገዳቸውን ደግሞ በምርጫው ውድድር ወቅት ተቀናቃኛቸው የነበሩትን ሂለሪ ክሊንተንን ዘልፈዋል። ስቲቭ ባነን ወደ ምርጫው ዘመቻ የመጣው ከጠማማዋ ሂለሪ ክሊንተን ጋር እወዳደር በነበረበት ወቅት ነው። ላመሰግኖ እፈልጋለሁ። ትልቅ ነገር ነው ሲሉ ፕሬዚደንቱ በትዊተራቸው ገልጸዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀለው የአዲስ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ሰላም፣ ደህና አደሩ።